ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ጀመረ። ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። እለቱ አርብ መስከረም 9 2012 ዓ ም ፕሮግራሞቻችንን ይዘንላችሁ ቀርበናል። ምሽቱን የምናስተናግዳችሁ ቆንጅት ይታየና አዳነች ፍስሃዬንን። ለምሽቱ ያሉንን መሰናዶዎች እናስተዋውቅ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ልዑካን በአዋሳ በዚህ አጋጣሚ የደቡብ ብሔር ብሔረሰቦች እና ሕዝቦች ክልል የሚመሰገን ስራ ጀምሯል። በዚህ አጋጣሚ ልናመሰግን እንወዳለን። የቀደሙት አቶ ሰይፉ አለማየሁ የማህበረ ቅዱሳን ጽህፈት ቤት ኃላፊ ሁለተኛው የደቡብ በፍጥነት እርምጃ የምንወስድባቸው ጉዳዮች ይኖራሉ። ለምሳሌ ቅድም እንዳነሳችሁት የወደሙ ቤተክርስቲያኖችን የማቋቋም ጉዳይ በጋራ እንሰራለን። በእኛ በኩል የሚያስፈልገው ድጋፍ እናደርጋለን። ወረዲ ዞኑ ጀምሮታል። ይህንንም እናያናግዛለን። ቀደም ብሎ የሰማችኋቸው አቶ ሰይፉ አለማየሁ የማህበረ ቅዱሳን ጽህፈት ቤት ኃላፊ ናቸው። ድጋሚን የሰማ ናቸው። ሁለተኛው የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውን ነው። ድምጻቸውን የሰማ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ሌሎችም በርከት ያሉ ዘገባዎች አሉን። ብርሃን ኃይሉ ፕሮግራምን ትመራለች። መልካም ምሽት። ወደ ዜና እንለፍ። በአባይ ወንዝ ላይ ተለዋጭ ድልድይ ለማስጀመር የሚያስችል መሠረተ ድንጋይ ዛሬ በባህር ዳር ከተማ ውስጥ ተተከለ። በሥነ ሥርዓቱ ላይ ተገኝተው ድንጋይ ነው ያኖሩት ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው። ዝርዝሩን አስቴር ምስጋናው ልካለች። በአባይ ወንዝ ላይ ለመጀመሪያ ጊዜ ድልድይ የተገነባው ከ400 ዓመታት በፊት ነበር። በባህር ዳር ከተማ የተገነባው ድልድይ ደግሞ 55 ዓመታትን ወደኋላ ያስቆጥራል። ዛሬ በአባይ ወንዝ ላይ አስረኛ ድልድይ ለመገንባት የመሰረት ድንጋይ ተጥሏል። በዚህ ወቅት ምክትል ጠቅላይ ሚኒስትር ደመቀ መኮንን እንደተናገሩት በዚህ ዓመት አግላይ ግንቦችን እያፈረስን የአንድነት ድልድይ እንገነባለን ባልነው መሰረት ይህ ድልድይ በኢትዮጵያ አንድነት የሚገነባ ተምሳሌት መሆኑን ተናግረዋል። ይህ ድልድይ ለባህር ዳሮች ብቻ ሳይሆን የኢትዮጵያውያን ኩራትና የሀገር ውስጥም ሆነ የዓለም አቀፍ ግንኙነትን የሚያስተሳስር የሀገራችን ትንሣኤ እና የከፍታ ዘመን ማሳያ ስለሆነ ኢትዮጵያውያን በሙሉ እንኳን ደስ አለን፣ እንኳን ደስ አላችሁ። ባለፉት የለውጥ መንገድ ከልካይና አግላይ የሆኑ ግንቦችን እያፈረስ ድልድይ እንሰራለን ብለናል። ይህ ድልድይ ማለት አግላይ የሆነውን በአብሮነትና በአጋርነት በኢትዮጵያዊ አንድነትና ኩራት አስተሳሰብ የሚገነባ ሁሉ አቀፍ የሆነ ድልድይ ማለት ነው። በባህር ዳር ከተማ ብቸኛ የሆነውና የጎጃምና የጎንደር ህዝቦችን ሲያገናኝ የኖረው ይህ ድልድይ በእርጅና ምክንያት በየጊዜው እድሳት ሲደረግለት የቆየ ቢሆንም የነዋሪዎች ስጋት ከሆነ ግን ሰነባብቶ ነበር። ዛሬ ለመገንባት በይፋ የተጀመረው ድልድይ ዘመናዊ ሲሆን ርዝመቱ 380 የጎን ስፋቱ ደግሞ 43 ሜትር በግራና በቀኝ ስድስት ተሽከርካሪዎችን የሚያስተላልፍ ሲሆን በሶስት ዓመታት የሚጠናቀቅና አጠቃላይ ወጪውም አንድ ነጥብ አራት ቢሊዮን ብር ነው ሲ ሲሉ የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር ሀብታሙ ተገኝ በንግግራቸው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን እናመሰግናለን። ዚምባብዌ ውስጥ የገቡት የገቡበት አልታወቀም ተብሎ በሀገሪቱ ዙሪያ የሐኪሞች ተቃውሞ አስቀስቅሰው የነበሩት ሐኪም በሕይወት መኖራቸው ታወቀ። በመንግስት ኃይሎች ተጠልፈዋል የተባሉት ዶክተር በሀራሪ ሆስፒታል እየታከሙ ናቸው ይላል የዚምባብዌ ፖሊስ፣ እንዳልታሰሩም ገልጿል። ዶክተሩ ትናንትና በአሜሪካ ድምፅ ሬዲዮ የዚምባብዌ አገልግሎት በስልክ ሲናገሩ የዚምባብዌ ሆስፒታል ሀኪሞች ማህበር ፕሬዚዳንት ዶክተር ፒተር ማጎምቤ የነኝ ማለታቸው ተገልጿል። ሲናገሩ ግን ማገናዘብ የጎደላቸው እንደሚመስሉ ታውቋል። እንደ እውነቱ ከሆነ ማንነቴን እንዴት በትክክል እንደምገልጽ አላውቅም። ነገር ግን ዶክተር ፒተር ማጎምቢዬ ነኝ የምሰራው ሐራሬ ሆስፒታል ነው ሲሉ ተደምጠዋል። ሐኪሙ ባለፈው እሁድ ከመሰወራቸው በፊት የሐኪሞች ክፍያ እንዲጨመር ይካሄድ የነበረውን ጥያቄ ይመሩ ነበረ። ምን እንደደረሰባቸው እንደማያውቁና ከሐራሬ 33 ኪሎ ሜትር ርቀት ላይ በሚገኝ ኒያቢራ በተባለ ቦታ ላይ እንዴት እንደደረሱ እንደማያውቁ፣ ነገሮችን ለማገናዘብ ጊዜ እንደሚያስፈልጋቸው ነው የገለጹት። ማንነታቸው ባልተገለጸ ሰዎች ከመወሰዳቸው በፊት የሚያስታውሱት ነገር ቢኖር የኤሌክትሪክ ንዝረት ሲሰማቸው እንደሆነ፣ ከዛ በኋላ የሆኑትን እንደማያውቁ ነው የገለጹት። በዓለም አቀፍ ደረጃ በአየር ንብረት ለውጥ ላይ ተቃውሞ የሚካሄድበት ዕለት ተጀምረዋል። አስተባባሪዎቹ ከአንድ ሚሊዮን በላይ የሚሆኑ ሰዎች እንዲሳተፉበት ይጠብቃሉ። የዓለም አየር ንብረት ከሚገባው በላይ እንዲሞቅ ምክንያት የሆኑትን ሰው ሰራሽ ችግሮችን በመቃወም የሚደረግ ከዚህ ቀደም ያልታየ ብዛት ያለው ሰልፍ እንደሚሆን ተገልጿል። የዛሬው ሰልፍ የተጀመረው በእስያ ዙሪያ ሲሆን በብዙ መቶ ሺዎች የሚቆጠሩ ተማሪዎችና ሌሎችም ተሳትፈውበታል። የተባበሩት መንግስታት ድርጅት ስለ ጉዳዩ ለመነጋገር ጉባኤ ከመጀመሩ በፊት በአየር ንብረት ለውጥ ላይ እርምጃ እንዲወስድ ጥሪ ለማድረግ ነው። ሰልፎቹ የሚካሄዱት አውስትራሊያ ላይ ብቻ በአንዳንድ የአካባቢ ባለሥልጣኖች በትምህርት ቤቶችና በንግድ ተቋማት የተደገፉ 300 ሺህ የሚሆኑ ልጆችና ጎልማሶች ተሳትፈዋል። በሀገሪቱ ታሪክ የተደረገ ትልቁ የአየር ሙቀት ተቃውሞ ነው ተብለዋል። በዩናይትድ ስቴትስም ሰልፎች እየተካሄዱ ነው። አስተባባሪዎች እንደሚሉት ከ800 በላይ ሰልፎች እንዲካሄዱ ታቅዷል። አፍሪካ ውስጥ ደግሞ በናይሮቢ ኬንያ፣ እንዲሁም በደቡብ አፍሪካ ከተሞች ጆሃንስበርግና ፕሪቶሪያ ጸረ አየር ንብረት ሙቀት ሰልፎች ተካሂደዋል። አፍሪቃ ከሁሉም በላይ የአየር ለውጥ ለሚያስከትለው ችግር የተጋለጠች መሆኗና የመከላከል አቅሟ ዝቅተኛ መሆኑ ተገልጿል። በሌሎች በርካታ ሀገሮችም ሰልፎች ተካሂደዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባለፈው ሳምንት ማብቂያ ላይ በሁለት ዋና የሳውዲ አረቢያ የነዳጅ ዘይት አምራች ተቋማት ላይ የተፈጸመውን የድሮን ማለት የሰው አልባ አውሮፕላን ጥቃት የፈጸመችው ኢራን ነች ይላሉ። የጦርነት ተግባር ብለውታል። ጥቃቱ እንደተፈጸመ የምክር ቤት አባላትን አባልና የዩናይትድ ስቴትስ የስለላ አገልግሎት ሲአይኤ ስራ አስኪያጅ የነበሩት ፖምፔዮ ኢራን በዓለም የኤነርጂ አቅርቦት ላይ ታይቶ የማይታወቅ ጥቃት ከፍታለች ሲሉ በትዊተር ጽፈው ነበር። ባለፈው ቅዳሜ የተከፈተው ጥቃት ከየመን የተነሳ መሆኑን የሚያሳይ ማስረጃ የለም ሲሉም አክለዋል። አብዛኛውን የሳውዲ አረቢያ ጎረቤት ሀገር የሆነችውን የየመን ግዛት የሚቆጣጠሩት ሁቲዎቹ አማጽያን በሳውዲ አረቢያ የነዳጅ ዘይት ማምረቻ ተቋማት ላይ ለተከፈተው ጥቃት ኃላፊነት ወስደዋል። የሳውዲ አረቢያ የአየር ኃይል ለአመታት ያህል በየመን ላይ ባካሄደው ድብደባ በብዙ ሺህ የሚቆጠሩ የመናውያን አልቀዋል፣ ሌሎቹ ደግሞ በረሃብ እንዲማቅቁ አድርጓል ይላሉ አማጽያኑ። ጥቃቱን ያደረሱትም ይህንን ለመበቀል እንደሆነ ተናግረዋል። የዩናይትድ ስቴትስና የሳውዲ አረቢያ ባለስልጣናት ግን ሁቲዎች ይህን ያህል የተራቀቀ ጥቃት ሊያደርሱ አይችሉም በሚል አማጽያኑን ስትደግፍ በቆየችው ኢራን ላይ ነው ጣታቸውን እየቀሰሩ ያሉት። በመጨረሻም የፓኪስታን ባለስልጣኖች በገለጹት መሰረት አንድ ወታደራዊ መኮንንና አንድ ወታደር ከአፍጋኒስታን ጋር በሚዋሰነው ድንበር በፈንጂ ተገድለዋል። የፍንዳታው ኢላማ የድንበር አጥር ይሰሩ የነበሩ ሰራተኞች መሆናቸውን የፓኪስታን ወታደራዊ ኃይል ገልጿል። ከአፍጋኒስታን ጋር በሚዋሰነው ወደ 2600 ኪሎ ሜትር በሚጠጋው ድንበር አጥር በማጠር ላይ ያሉት የፓኪስታን ወታደሮች ብዙውን ጊዜ የድንበር ዘለል ጥቃት ሰለባ እንደሚሆኑ ታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ፕሮግራማችን ነው። እስከአራሳ ድረስ ከእናንተ ጋር ነን። ዝግጅታችንን በነገራችን ላይ በአህዱ ሬዲዮ 94.3 ላይም ባላችሁበት ቦታ ማዳመጥ ትችላላችሁ። የምናስተናግዳችሁ ቆንጅ ይታይና አዳነሽ ፍሳሐ ነን። አሁን ወደ መጽሔት ክፍለ ጊዜ እናልፋለን። በአብይ ርዕስ ይጀመራል። የደቡብ ክልል ምክትል ርዕሰ መስተዳድር በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ላይ እየደረሰ ባለው ጥቃት ዙሪያ ከቤተ ክርስቲያኒቱ ልዑካን ጋር በሐዋሳ ከተማ ውይይት አድርገዋል። ቤተ ክርስቲያኒቱ በክልሉ ለተቃጠሉና ጥቃት ለደረሰባቸው ቤተ እምነት እና ካሳ እንዲከፈላቸው የክልሉ መንግስት ጠይቀዋል። የክልሉ ርዕሰ መስተዳድር የተቃጠሉ በእምነት ምክንያት ጥቃት የደረሰባቸው ካህናትና ምዕመናን ቁጥርና የጉዳቱ መጠን በጥናት እንዲቀርብ ጠይቀው መንግስትም ጥናቱን ተከትሎ ምላሽ ይሰጣል ብለዋል። ዮናታን ዘብዴዎስ ተከታትሏል። ምክትሉ ርዕሰ መስተዳድር አቶ ርስቱ ይርዳው በዚህ ወቅት እንዳሉት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በኢትዮጵያ ታሪክ ውስጥ ያላት አበርክቶ ቀላል አይደለም። መንግስት ከእምነቱ አባቶችና ተከታዮች ጋር በመስራት ጥረት እንደሚያደርግም ተናግሯል። በክልሉ የተከሰቱ ችግሮችን ተባብሮ መፍታትና በሃይማኖቶች መካከል ያለውን መቀራረብ ማጠናከር እንደሚገባም ነው የተናገሩት። በዚህ የምክክር መድረክ ላይ በክልሉ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ላይ እየደረሱ ናቸው የተባሉ ጥቃቶች ዝርዝርም ሪፖርት ቀርቧል። በዋናነትም በስዳማ፣ በገዲዮ፣ በአማሮ፣ በጋሞጎፋ፣ በኮንሶ፣ በሃዲያና ስልጤም፣ በደቡብ ኦሞ በወላይታ፣ በዳውሮ፣ በጉራጌ፣ በከፋና ሸካ እንዲሁም በቤንች ማጂ ሀገረ ስብከቶች ላይ የተቃጡ የቤተ ክርስቲያን ቃጠሎና ውድመት፣ የምዕመናን ግድያና እስር፣ ይዞታ መንጠቅ፣ ትንኮሳና ማግለል እንዲሁም ሌሎችም የመልካም አስተዳደር በደሎች የሚያሳይ በምስል የተደገፈ ጽሁፍ ለተወያዮች ቀርቧል። በቅርቡ በሐምሌ አጋማሽ በሲዳማ ዞን በተፈጸመ ጥቃቶች ሙሉ በሙሉ የወደሙና ጉዳት ተደረሰባቸው የሰባት ቤተ ክርስቲያን ጉዳይም በዋናነት ተጠቅሷል። እነዚህን ጥቃቶች በመዘርዘር ቤተ ክርስቲያኒቷ ዘጠኝ ዋና ዋና ጥያቄዎችን ለክልሉ መንግስት አቅርባለች። ጥያቄዎቹን ያቀረቡት የማህበረ ቅዱሳን ጽህፈት ቤት ኃላፊና በአዲስ አበባ መስከረም አራት ይካሄዳል ተብሎ የነበረው ሰልፍ አስተባባሪ ኮሚቴ አባል አንዱ የሆኑት አቶ ሰይፎ አለማዩ ናቸው። አንደኛው ጥያቄ የይዞታ ማረጋገጫ ሲሆን ሁለተኛው ደግሞ የቦታ ጥያቄ ነው። ቤተ ክርስቲያኒቷ አጽንዖት የሰጠችበት ደግሞ በክልሉ በተቃጠሉና ጥቃት ለደረሰባቸው ለእምነት ተከታዮች ካሳ እንዲከፈላቸው ነው። ሶስተኛው የካሳ ጥያቄ። በዚህ አጋጣሚ የደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚመሰገን ስራ ጀምሯል። በዚህ አጋጣሚ ልናመሰግን እንወዳለን። ካሳም ለመክፈል ለአብያተ ክርስቲያናቱ ለተቃጠ ተጠንቶ ይቅረብልኝ የሚል እንደሄዳችሁበት ሰምተናል። እግዚአብሔር ስትልን እሱን እናመሰግናለን በህብረተሰቡ ስም። እሱ ግን ፈጠን ብሎ ዴድ ላይን ተቀምጦለት በዚህ ጊዜ ውስጥ ተብሎ እንደ ቶሎ ወደ ትግበራ ቢገባ ጥያቄ እናቀርባለን። ለተጎጂ ቤተሰቦች ምን አይነት ካሳ እንደሚከፈል ባናውቅም ከተቻለ ካሳ ካልሆነ የልማት መሬት ተሰጥቶን እሱ ላይ አልምተን እነዚህን የተጎጂ ቤተሰቦች መጠገን መቻል ስላለብን እሱን መንግስት በተቻለ መጠን ተወያይቶ በእነዚህ ጥያቄዎች ላይ በአስራ አምስት ቀናት ውስጥ እንደው የሆነ ነገር ማድረግ ይችልልን። የተወረሱ የአብያተ ክርስቲያናት ይዞታዎችና የተወሰዱ ቦታዎችም እንዲመለሱ፣ በተለይም የታሰሩ የእምነቱ ተከታዮችም እንዲፈቱም ተጠይቋል። በቤተ ክርስቲያን ጥያቄ ጉዳይ ብቻ የታሰሩ ግለሰቦች አሉ። እነሱም እንዲፈቱልን እንጠይቃለን። የሚደርሱ ትንኮሳና የማግለል አዝማሚያዎችም እንዲቆሙ ተማጽኗል። የክልሉ ርዕሰ መስተዳድር የተቃጠሉ ቤተ ክርስቲያን፣ በእምነታቸው ምክንያት ጥቃት የደረሰባቸው ካህናትና ምእመናን፣ የጉዳቱ ስፋት በጥናት እንዲቀርቡና መንግስትም ጥናቱን ተከትሎ ምላሽ እንደሚሰጥባቸውም ተናግሯል። ይህንን ተከትሎም መንግስት በኩል ሶስት ከቤተ ክርስቲያኒቷ ደግሞ አራት አባቶችን ያካትተ ሰባት አባላት ያሉት ኮሚቴ እዛው ተቋቁሟል። ሪስ መስተዳድሩ ችግሮቹ በመነጋገርና በመመካከር እንደሚፈቱም ተናግሯል። ሁሉም የመንግስት ስራ ኃላፊዎች ለሁሉም ቤተ እምነቶች በእኩልነት መቆም እንጂ ለግል እምነታቸው ጠበቃ መሆን የለባቸውም ያሉት ሪስ መስተዳድሩ የተቃጠሉና የወደሙ ቤተ ክርስቲያናትን እናስገነባለን ብሏል። መንግስትም ቤተ ክርስቲያኒቷም ተመሳሳይ አቋም መያዛቸውን ገልጠው ከዚህ ባለፈም በማናቸውም መንገድ የሚፈጠሩ ግጭቶችን ከማክረር ይልቅ በመቀራረብ ችግሮችን የመፍታትና የማርገብ ስራ ስራዎችን የመስራት ልምድ ማዳበር እንደሚገባም ተናግሯል። በፍጥነት እርምጃ የምንወስድባቸው ጉዳዮች ይኖራሉ። ለምሳሌ ቅድም እንዳነሳችሁት የወደሙ ቤተክርስቲያኖችን የማቋቋም ጉዳይ በጋራ እንሰራለን። በእኛ በኩል የሚያስፈልገው ድጋፍ እናደርጋለን። ወረዲ ዞኑ ጀምሮታል። ይህንንም እንያናግዛለን። እሱም ቶሎ ብለን የግንባታው ስራ እንዲጠናቀቅ እንሰራለን። ሁለተኛ፣ ያለ አግባብ ታስሯል የተባሉ ካሉ ቶሎ ብለን የነሱን ጉዳይ አይተን መፍትሄ እንሰጣለን። ክርክር የሌለባቸው ይዞታዎችን በፍጥነት የይዞታ ማረጋገጫ እንዲሰጥ እሱም በፍጥነት እንሰራዋለን በነገራችን ላይ ሁሉም ይዞታ በሀገር ደረጃ ይዞታ ካርታ የሌለው ነገር እንዲኖር አይፈልግም መንግስት ራሱ ስለዚህ ብዙ ክርክር የሌለባቸውን በፍጥነት እንሰጣለን ክርክር ያለባቸውን ደግሞ ተመካክረን ዋናው ነገር ህዝቡ ጋር መግባባት መፍጠር እሱ ነው ዘላቂ መፍትሄ ስለዚህ ከህዝብ ጋር ምክክር፣ ውይይት የሚጠይቁ ቦታዎችም አብረናቸው ገብተን ህዝቡ እናወያለን፣ መስመር እናስይዛለን። በሲዳማ ዞን የተፈጠረውን በተመለከተ ለተነሱት ሀሳቦች ምላሽ የሰጡት የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ሌዳሞ በህግ አግባብ ምላሽ እንደሚሰጥም ተናግሯል። የቀረቡ ጉዳዮች አሉ። በርካታ ጉዳዮችን በማስታወሻ ይዘናል። በሚቀጥለው ጊዜ እየፈተሽን የምናስተካክልም ይሆናል። በህግ አግባብ በፍጥነት የምንፈታ ነው የሚሆነው ሌላው የቤተ ክርስቲያኒቷ ይዞታ የነበሩ ወይም ተጨማሪ የማስፋፊያ የማስፋፊያና ጥያቄ የቀረባቸው የቀረበባቸው ጉዳዮች ይኖራሉ። እነዚህንም ተከታትለን በየአካባቢ ያለውን ከሀገረ ስብከቶችም ጋር ሆኖ መናበብ ለመፍታት ጥረት እናደርጋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ እየደረሰ ያለው ጥቃት ከሰሞኑ መነጋገሪያ ጉዳይ የሆነ ሲሆን ጥቃቱ መፈጸም ከተጀመረ ግን መሰንበቱን ነው የእምነቱ ተከታዮች ደጋግመው እያነሱ የሚገኙት። ይህንን ተከትለውም በማህበረ ቅዱሳን የተሰናዳውና መስከረም አራት በአዲስ አበባ ይካሄዳል ተብሎ የነበረው ሰላማዊ ሰልፍ ከመንግስት ጋር በተደረገ ውይይት ችግሩ ምክክር እንዲደረግበት ከስምምነት በመድረሱ ለሁለት ወራት መራዘሙ ይታወቃል። በስምምነቱ መሰረትም በተለያዩ የአገሪቱ ክፍሎች ውይይት መጀመሩ የተነገረ ሲሆን ከነዚህ ውይይቶች ውስጥ ዛሬ በአዋሳ ከተማ ከክልሉ ምክትል ርዕሰ መስተዳድር ወረዳው በክልሉ ከሚገኙ ሀያ ዞንና የወረዳ አስተዳደሮች እንዲሁም የአዋሳ ከተማ አስተዳደር የመንግስት ተወካዮችና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሲዳማ ከቡርጅናና አማሮ ሀገር ስብክቶች ከተገኙ ከ25 የሃይማኖት መሪዎች ጋር የተደረገ ውይይት አንዱ ነው። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ አዋሳም። ዮናታን፣ እናመሰግናለን። በሐረሬ ክልል የ2012 ባጀት አለመጽደቁ በሥራቸው ላይ ችግር እየፈጠረባቸው መሆኑን ነዋሪዎች ለቪኦኤ አስታወቁ። ከሐምሌ አንድ ቀን ጀምሮ የሚተገበረው የ2012 በጀት ዓመት እስካሁን ሳይጸድቅ ሶስተኛ ወሩን መያዙ ያልተለመደ ነው ተብሏል። አዲስ ቸኮል ዝርዝር አለው። አቶ ተስቲ ረምዜ ይባላሉ። በኮንስትራክሽን ዘርፍ ነው የተሰማሩት። የሚሰሩበት ማህበር ከክልሉ ጋር ተዋውሎ የሚሰራቸውን ግንባታዎች ቢኖሩም የክልሉ በጀት አለመጽደቁ ግን ስራቸውን እንዳስተጓጉለባቸው ይናገራሉ። የማህበር ስራ ሰርተን አጠናቀናል። እንዲያውም ከመንግስት ቀሪ ገንዘብ ነበረ እና ገንዘባችን እንዲከፈለን አልተቻለም። በጀት አለመጽደቁ ነው እንደ ምክንያት የሚያቀርቡልን። ማህበራችሁ ምንድን ነው የሚሰራው? ማህበራችን ኮንስትራክሽን ስራ ነው። ቦይ ጅች ምናምን ኮንትራክተር ብዙም በዚህ ምክንያት አሁን ስራችሁ ተስተጓግሏል? ስራችንም ተስተጓግሏል፣ ጠሪ ፔመንታችንም አልተከፈለም። ጠሪ ክፍያም አልተከፈላችሁም? አዎ፣ ጠሪ ከፈልም በተደጋጋሚ በደጋቤ ብንጠይቅም ተሰባስበን እንደኛ የሆኑ ሌላ ማህበራትም ነበሩ አንድ ላይ ተሰባስበን ጠይቀን ነበርና በጀት አለመጠቁን በጉዳይ ተደርጎ ነው መልስ የተሰጠ እና አሁን ተስተጓግለና ያለ ነው። በዚህ ምክንያት ሌሎች የሀገሪቱ ክልሎች የሁለት ሺ አስራ ሁለት አመተ ምህረት በጀታቸውን በሐምሌ ወር ባጸደቁበት ሁኔታ የሀረሪ ክልል ግን እስከ መስከረም ድረስ አለማጽደቁ በመንግስት ስራ ላይ ተጽዕኖ እንዳለው የክልሉ መንግስት ሰራተኛ የሆኑት አቶ አብዲ ሀሰን ይገልጻሉ። በክልላችን አሁን እስካሁን ድረስ እንደምናየው እንደምንሰማውም ወደ ጅጅጋ የመጣ በጀት መደበኛም ሆነ ካፒታል በጀት እዚህ የለም፣ እስካሁን አልወረደም፣ አልጸደቀም። ይህ ደግሞ የተለያዩ ተጽዕኖዎችን እያመጣ ነው የሚገኘው አሁኑ ስራ ላይ ማለት ነው። ስራ አንደኛ በጊዜና በወቅቱ ነው የሚካሄዱት በየሩ አመቱን ተከፋፍሎ አፈጻጸማቸው የሚቀምጠው። ያለ በጀት የምትንቀሳቀሰው ነገር የለም። ዝም ብሎ ሩቲን የሆኑ ስራዎችን ነው አሁን የሚሰሩት ማለት ነው። ይሄ ደግሞ ከፍተኛ ተጽዕኖ እያመጣ ነው። ለምንድን ነው ሲነገር የሚሆነው ተደጋግሞች ነገር ለምንድን ነው የሚከሰተው ነው አሁን ጥያቄ ውክርታችን ላይ ይህ ባለመሆኑ ጊዜያቸውን ጠብቀው መሰራት ያለባቸው ነገሮች እየተሰሩ አይደለም። አቶ አብዲ እንደ ክልል ነዋሪነታቸው ነዋሪነታቸውና እንደ መንግስት ሰራተኝነታቸው የችግሩን መንስኤ ማንም እንዳላናገራቸው እንዳላናገራቸውና ከአሉባልታ የዘለለን ነገር እንደማያውቁ ይናገራሉ። አሁን እኮ እዛ የትኛ በየትኛው በግልጽ እኮ መጥቶ ህብረተሰቡን ያወያየ አካል የለም። አንደኛው እንግዲህ እኛ የምንሰባሰብበት ጉዳይ ሁለት ድርጅቶች ናቸው ይህንን የሚያስተዳድሩት። የህግ ጉዳይ ነው። እሱ ያልተፈታ በለውጡ መጀመሪያ አካባቢ ቃል የተግባቡት ነገር አለ ይባላል። እሱን ጉዳይ ስራ ላይ አዋሉም። እንደገና በዚህ በቦታ ክፍፍል ላይ ወዲቱም የራሱን ጥያቄዎች የሚወክለው የህብረተሰብ ክፍል ይሄ ያላገኛለ በቢሮ በዚህ በስራ አስፈጻሚ የቢሮ ደረጃ ክፍፍሎች አይነት ነገሮችን ነው የምንሰማው። እኔ በጣም ግራ የሆነብኝ ጉዳይ ምንድን ነው መሰለ ለመሆኑ በክልላችን ያሉትን የመልካም አስተዳደር ችግሮች የትኛው የድርጅት አመራር ነው ከህብረተሰቡ ጋር የተለያዩ አንድ ተወያይቶስ እነዛን ደረጃ በደረጃ አድንጃ ይዟቸው አቅርበዋል ወይ? ለምንድን ነው ያልተግባቡበትን ነገር ራሱ መልሰው ህብረተሰቡን ያላወያዩት ነው። በሐረሪ ክልል ምክር ቤት የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፎዚያ በክሪ ችግሩ የተከሰተው የአስተዳድሩ ስራ አስፈጻሚ የበጀት እቅዱን ሰርቶ ለምክር ቤት በወቅቱ ስላላቀረበልን ነው ይላሉ። በጀቱ በአሁኑ ሰዓት ሰሞኑን ከትናንትና ወዲያ መጥተዋል ወደ ምክር ቤታችን ማለት ነው በጀት እና ሪፖርታቸው መጥተዋል፣ ግን ምክር ቤቱ አልተሰበሰበም። ያው ስልጠና ላይ ናቸው የኦፒዲ ኖቹ ስልጠና ላይ ናቸው እና የሉ በብዛት ከዛ አንጻር ከሁለት ቀን በፊት መጥተዋል፣ ወደ ምክር ቤታችን ደርሰዋል። ነገር ግን ጥሪ ለማድረግ እና በጀቱን ለማጽደቅ

ወደ ምክር ቤቱ ዘግይቷል ለተባለው ነገር ኦፍኮርስ አዎ ዘግይቷል። ጀስት ያው ነበሩ አንዳንድ እንትኖች ናቸው። በክልሉ ላይ በሁለት ሺህ አስራ አንድ አፈጻጸም ላይ ሰፊ ድንጋማ ለማድረግ እና ስፔሻሊ ከስራ ደቱ አጣራና ምናምን ጋር ጥናቶች እየተካሄዱ ነበር ታንጀብል የሆነ ነገር ይዞ ለመግባት በእነዚህ ምክንያቶች ነው እንግዲህ የዘገየው። ዛሬ ስምንተኛ ቀን ነው ለምክር ቤቱ የአስፈጻሚው አካል ጊቨን መጨረሻ ላይ ራሱ ምልአተ ጉባኤው ተሟልቶ ነው እንጂ ያልነበሩ የካቢኔ አባላት ነበሩ። ምልአተ ጉባኤው ስለተሟላ አካሄደን፣ ቅድም ናልኳቸው ምክንያቶች ከዚህ በላይ ድለይ መሆን የለበትም ከሚል ወደ ምክር ቤቱ ተልቋል። የሐረሪ ክልል በሐረሪ ብሔራዊ ሊግ ወይም ሀብሊ እና በኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ጥምረት የሚተዳደር ክልል ነው። በክልሉ የተሾሙ የኦዴፓ ከፍተኛ አመራሮች ለስብሰባ ወደ አዳማ በመሄዳቸው አስተያየታቸውን ማካተት አልቻለም። እንዳገኘናቸው አቋማቸውን የምናስተናግድ መሆኑን እናስታውቃለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸኮልን እናመሰግናለን። ወደሚቀጥለው ዘገባ እናልፋለን። የኢትዮጵያ ዜጎች ለማህበራዊና ለፍትህ ፓርቲ ኢዜማ በመላው ዓለም በሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የድጋፍ ማህበር መቋቋም መጀመሩን አስታውቋል። የማህበሩ አደረጃጀት ስልት የፓርቲውን የተከተለ እንደሆነም ተናግሯል። ኢዜማ በአዲሱ የፓርቲ የምርጫና የስነ ምግባር አዋጅ መሰረት እንደገና ለመመዝገብ እንደማይቸገር የፓርቲው ሊቀመንበር ገልጸዋል። መለስካቸው አመሃ ነው ዝርዝሩን የላከው። ፓርቲው ዛሬ ባወጣው ጋዜጣዊ መግለጫ ላይ ያሰራጨው ጽሑፍ እንደሚያስረዳው ዜግነትን መሰረት ያደረገ የፖለቲካ ስርዓትና ማኅበራዊ ፍትሕን ለማስፈን ዓላማ ባደረገ የፖለቲካ እንቅስቃሴ በሀገር ውስጥ በሚገኙ የምርጫ ወረዳዎች እንዲሁም በውጭ ሀገራት ኢትዮጵያውያን በሚኖሩባቸው ከተሞች ሁሉ ሕዝብን በስፋት እያደራጀ ይገኛል። ከምስረታው ጀምሮ እስከ ዛሬ ድረስ በሀገር ውስጥ አራት መቶ በሚደርሱ የምርጫ ወረዳዎች አባላትንና ደጋፊዎችን እንዳደራጀ የሚናገረው ኢዜማ በመላው ዓለም ከሰባ በላይ በሚሆኑ ከተሞች ዓለም አቀፍ የድጋፍ ማህበር እያደራጀ መሆኑን ይፋ አድርገዋል። አቶ ኢዮ መሳፍንት የፓርቲው የስራ አስፈጻሚ አባልና የዓለም አቀፍ አባላት ተጠሪ የሚከተለውን ብለዋል። በውጭ ሀገራት የሚኖሩ ኢትዮጵያውያን በሀገራቸው ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እንቅስቃሴዎች ላይ ተገቢውን ተሳትፎ በማድረግ ለሀገራቸው እድገት ገንቢ አስተዋጽኦ እንዲያበረክቱ በማሰብ የኢዜማ ዓለም አቀፍ የድጋፍ ማህበር ማቋቋምና ማደራጀት ተገቢ ነው ብሎ ያምናል። በመሆኑም የዓለም አቀፍ የድጋፍ ማህበሩን የማቋቋም ስራ ከሰባ በላይ በሚሆኑ በመላው ዓለም በሚገኙና ኢትዮጵያውያን በሚኖሩባቸው ከተሞች ላይ የተጀመረ ሲሆን ማንኛውም የኢዜማ መሰረታዊ የፖለቲካ መርህ በሆኑት ዜግነትን መሰረት ያደረገ ፖለቲካና በማህበራዊ ፍትህ የሚያምኑ ኢትዮጵያውያን ሁሉ በየከተሞች በሚመሰረቱት የድጋፍ ማህበራት አባል በመሆን ለምንወዳት ሀገራችን የበኩላችንን እናድርግ። ከጋዜጠኞች ጥያቄዎች ተሰንዝረዋል። ዓለም አቀፍ የድጋፍ ማህበሩን ለማደራጀት የተፈለገበት ምክንያት ገንዘብ ለማግኘት ይሆን የሚል አይነትም ጥያቄ ተነስተዋል። ተግባር ውስጥ ምንድን ነው የሚሆነው? አቶ እዮብ መሳፍንት ምላሽ ሰጥተዋል። ዋና ዋና ተግባራቱ ምንድናቸው? የዚህ ዜማ ዓለም አቀፍ የድጋፍ ማህበር የሚለውን ለመጥቀስ ሞክረናል። ትንሽ በኢትዮጵያ ውስጥ እንደ ማንኛውም ኢትዮጵያዊ ዜጋ የነዚህ ሰዎች ድምፅ መሰማት አለበት ብለን እናምናለን። ስለዚህ እሱ ድምፃቸውን የሚያሰሙበት ለነሱ ጥቅማቸውን የሚያስከብሩበት ኢንተረስቶቻቸውን ነጎሼት የሚያደርጉበት ዲል የሚያደርጉበት መድረክ ማመቻቸት ወይም ፕላትፎርም ማመቻቸት ነው ዋና የመጀመሪያው አላማው። ሁለተኛ ለኢዜማ የሚሆኑ በእውቀት ረገድ፣ በፋይናንስ ረገድ፣ በተለያዩ ስኪሎችን በማበርከት ረገድ ድጋፍ ማድረግ ነው። ይሄ የድጋፍ ማህበር አላማው ለዚህ ነው። ኢዜማን የሚደግፉ ሰዎች የሚሳተፉበት ስለሚሆን ኢዜማን መደገፍ ነው። የፓርቲው ሊቀመንበር አቶ የሸዋስ አሰፋን በበኩላቸው የዜጎች መደራጀት በየት ይሁን መቼም ለምን እንደሚያስፈልግ ማብራሪያ ጨምረዋል። በነገራችን ላይ አሁን ኢትዮጵያን እንደዚህ የግለሰብ ሀሳብ ወይም የአክቲቪስት ሀሳብ የሚያወዛውዛት የተደራጀ የፖለቲካ ድርጅት ባለመኖሩ፣ ስለዚህ ተደራጅተን ህዝብ በሚያምነው ደረጃ ተጠያቂነት ባለው ደረጃ እንስራ። አክቲቪስት ተጠያቂነት የለበት። በእርግጥ ለለውጥ ይሰራል፣ ግን ደግሞ ዛሬ ያለውን ነገር ይቀይር፣ ችግር የለም። ፓርቲ ግን ለሚለው ነገር ሁሉ ኃላፊነት ይወስዳል። ምክንያቱም እሱ ራሱ የፖለቲካ ስልጣን ወደ ስለመሄድ እያንዳንዷን እርምጃውን በጥንቃቄ ያደርጋል ማለት ነው። ስለዚህ ሰውን ነው የምንፈልገው፣ ሰባ ከተሞች ጋር ሰዎች ኢትዮጵያውያን እንዲመጡ ያለምንም ልዩነት የዘርም የሃይማኖትም ልዩነት ሳይደረግ ኢትዮጵያውያን እንዲመጡ እንፈልጋለን እንዲመጡ እንዲደራጁ። ከዛ በኋላ ያለው ማንም ከማንም የበለጠ ኢትዮጵያ አይደለም። የዓለም አቀፍ የድጋፍ ማህበሩ አደረጃጀት የፓርቲውን የአደረጃጀት ስልት እንደሚከተልም በመግለጫው ተመልክቷል። ፓርቲው ከወረዳ ጀምሮ ወደ ላይ እንደሚገነባ ሁሉ ዓለም አቀፉ የድጋፍ ማህበርም በአሜሪካ፣ በአውሮፓ፣ በመካከለኛው ምስራቅና በእስያ አገሮች የተለያዩ ከተሞች በሚኖሩ ኢትዮጵያውያን የሚዋቀር እንደሚሆን ተብራርተዋል። ይህ ዜማ አዲስ በወጣው የፓርቲዎች የምርጫና የሥነ ምግባር ህግ መሠረት ተመዝግቧል። ለዚያስ ህጉ የሚጠይቀውን የአባልና የደጋፊ ቁጥር ሊያሟላ ይችላል የሚል ጥያቄ ከጋዜጠኞች ቀርቦ ነበረ። የኢዜማ ሊቀመንበር አቶ የሸዋስ አሰፋ መልስ ሰጥተዋል። ኢዜማ ተመዝግቧል። ግን አዲሱ አዋጅ የወጣው ኢዜማ ከተመዘገበ በኋላ ስለዚህ፣ እንደገና ይመዘገባል ማለት ነው። በየትኛውም የእንጆም ህግ ሲወጣ፣ የነጋዴም ህግ ማንኛውም ህግ ሲወጣ የነበሩትም እንደገና ሪጅስተር ያደርጋል ይመስለኛል። እና በዛ መሰረት ከተጠየቅን እንደገና እንመዘገባለን። ተመዝገቡ የሚል ጥያቄ ግን አልመጣም እስካሁን ድረስ። ከቁጥሩ ጋር የተያያዘ ግን እኛ እንዲያውም አንሷል የሚል ነው ያለ። ምክንያቱም በአንድ የምርጫ ወረዳ ሁለት መቶ ሺህ ሰው ነው የሚኖረው አሁን አሁን ባለው ማለት ነው። በሰማኒያ ሰባት በነበረው ደረጃጀት መቶ ነው የነበረው መቶ ሺህ ነው የነበረው አሁን ግን ደብል አርጓል ሕዝቡ 200 ሺህ ነው። በዛ ውስጥ ለአንድ የምርጫ ወረዳም የሚበዛ አይደለም 10 ሺህ። ስለዚህ በእኛ እምነት 10 ሺህ ለ400 ወረዳ ሲካፈል ወደ 25 ሰው ነው የሚደርስ። ስለዚህ በጣም በቀላሉ ማምጣት የምንችለው ነው። በተጠየቅነ ጊዜ ሪሬጅስተር ለማድረግም ዝግጁ ነን። አያሌ ፓርቲዎች በአዲሱ ሕግ ላይ ያላቸውን ቅሬታና ከሕጉ እንዲወጡና እንዲሻሻሉ የሚፈልጓቸው አንቀጾች እንዳሉ በተደጋጋሚ ገልጸዋል። አዲሱ ሕግ አግላይ እንደሆነም አምረው ይናገራሉ። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የአሜሪካ ድምፅ ሬዲዮ ጣቢያን ጨምሮ በዩናይትድ ስቴትስ መንግስት ባጀት የሚተዳደሩ የዜና ድርጅቶች በሙሉ የበላይ ተቆጣጣሪ የሆነው የዩናይትድ ስቴትስ ኤጀንሲ ፎር ግሎባል ሚዲያ ዩኤስኤጂኤም ዋና ስራ አስፈጻሚ እንዲሆኑ በፕሬዝደንት ዶናልድ ትራምፕ የታጩት ወግ አጥባቂ የዘጋቢ ፊልም ሰሪው ማይክል ፓክ ትላንት ሐሙስ፣ ሹመታቸውን ለማጸደቅ በዩናይትድ ስቴትስ ኮንግረስ የመወሰኛ ምክር ቤት ቀርበው የምስክርነት ቃላቸውን ሰጥተዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ብራያን ፓደን ባጠናቀረው ዘገባ መሰረት ፕሬዚደንት ዶናልድ ትራምፕ ተጨባጭና ሚዛናዊ ዘገባዎች እንዲያቀርብ በሕግ የተደነገገበትን የአሜሪካ ድምፅ ራዲዮ ጣቢያን በመሳሰሉ በመንግስት ባጀት የሚተዳደሩ የዜና ድርጅቶች የፖለቲካ አድላዊነት ተጽዕኖ ሊያሳድሩ ይችሉ ይሆናል ለሚሉት ስጋቶች እጩ ተሻሚ ምላሽ ሰጥተዋል። ቆንጅታዬ ዝርዝር ዘገባ አላት። ትናንት ሐሙስ የመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ፊት ቀርበው ቃላቸውን የሰጡት ማይክል ፓክ የዩናይትድ ስቴትስ ዓለም አቀፍ ሚዲያ ድርጅት ኤጀንሲ ፎር ግሎባል ሚዲያ ዋና ሥራ አስፈጻሚ ለመሆን በፕሬዝደንት ዶናልድ ትራምፕ የተመረጡ የመጀመሪያ እጩ ናቸው። ሹመታቸው ከጸደቀ የተቋሙን የጋዜጠኝነት ሙያ ነጻነት እንደሚያረጋግጡ ለሸንጎ አስታውቀዋል። ተቋሙ በጠቅላላው የሚንቀሳቀሰው የዜና ዘጋቢዎቹ የሚያቀርቡትን ዜና እንዲህ አድርጋችሁ ዘግቡ እንዲህ በሉ የሚል የፖለቲካ ተጽዕኖ አይደርስባቸውም፣ በነጻነት ይሰራሉ በሚል እምነት ላይ ተመርክዞ ነው። እንደሚመስለኝ የአመኔታ ከሌለ ተቋሙ ሙሉ በሙሉ ከመሰረቱ ተናጋ ማለት ነው። መስሪያ ቤቱ ካሊፎርኒያ የሆነው ወጋ አጥባቂ ተቋም ክሌርሞንት ኢንስቲትዩት ስራ አስኪያጅ የነበሩት የዘጋቢ ፊልሞች አዘጋጁ ማይክል ፓክ በፊልም ኢንዱስትሪ ውስጥ አለ ተብሎ የሚታሰበውን ለዘብተኛ አድላዊነት በመቃወም በይፋ ሲናገሩ የቆዩ ናቸው። በ628 ሚሊዮን ዶላር ዓመታዊ በጀት የሚንቀሳቀሰው የዩናይትድ ስቴትስ ዓለም አቀፍ ሚዲያ ድርጅት ዩስ በአንድ መቶ የዓለም ሀገሮች ወደ 345 ሚሊዮን ለሚገመቱ አድማጮች የሚያሰራጨውን ዓለም አቀፍ የሚያሰራጩትን ዓለም አቀፍ የዜና ድርጅቶች ይቆጣጠራል። ከእነዚህም መካከል በዓለም ዙሪያ ከአርባ በሚበልጡ ቋንቋዎች የሚያሰራጨው የአሜሪካ ድምፅ ሬዲዮ፣ የኪዩባ ቲቪና ራዲዮ ማርቲ በአረብኛ አልሁራ ቴሌቪዥን፣ ሬዲዮ ሳዋ፣ ሬዲዮ ፍሪ ዩሮፕ፣ ሬዲዮ ሊበርቲና ሬዲዮ ፍሪ ኤዥያ ይገኙባቸዋል። እንደ አውሮፓውያን አቆጣጠር በ1976 ዓ ም ህግ ሆኖ የተደነገገው የቪኦኤ የዓለም አቀፍ ብሮድካስት ድንጋጌ በመንግስት በጀት የሚተዳደሩ ጣቢያዎች ጋዜጠኞች በሙሉ የጋዜጠኝነት ሙያ መስፈርቶችን በጥብቅ እንዲያከብሩ የሚያዝ ነው። የነጻ ፕሬስ ተሟጋቾች እንደሚያስገነዝቡትም በዓለም አቀፍ አድማጮች ዘንድ ተአማኒ የዜና ምንጭ ሆኖ ለመገኘት ይህ የግድ ይላል። የፖይንተር ኢንስቲትዩት ባልደረባው አል ቶምኪንስ እንዲህ ይላሉ። ዲየሌሎች ሀገሮች የመንግስት ዜና ማሰራጫዎች ብዙውን ጊዜ እንደሚያደርጉት የአንዱን ወገን ዜና ብቻ የሚዘግብ የዜና አውታር አይደላችሁም። የዜና ማሰራጫዎቹን የጋዜጠኝነት ተልዕኮ የዩናይትድ ስቴትስ ኮንግረስ ሪፐብሊካንና ዲሞክራት አባላት ድጋፍ ሲያገኝ እንደቆየ የቀድሞው የቪኦኤ ዲሬክተር ዴቪድ ጃክሰን ይናገራሉ። the broadcasting by VOA and the other broadcasters. የምክር ቤት አባላት ምን ጊዜም ቢሆን ለቪኦኤም ሆነ ለሌሎች የዜና አውታሮች ስርጭት ድጋፋቸውን ሲሰጡ ቆይተዋል። ለዚህም ምክንያቱ በዓለም ዙሪያ ያሉ አድማጮች አስተማማኝ የዜና ምንጭ ማግኘት ያለውን ዋጋ ስለሚገነዘቡት ነው። አንዳንድ የፕሬዝደንት ትረምፕ ነቃፊዎች ፕሬዝደንቱ የዜና ማሰራጫዎቹን ላስተዳደራቸው ፖሊሲ የወገነ ፕሮፓጋንዳ አቅራቢነት ሊቀይሩ መፈለጋቸው አይቀርም የሚል ስጋት አሰምተዋል። ትናንትና የማይ ማይክል ፓክን የምስክርነት ቃል የተቀበለው የመወሰኛው ምክር ቤት የውጭ ግንኙነት ኮሚቴ ዋናው ዲሞክራት አባል ሴኔተር ባብ ሜኔንዴዝ ፓክ የዋይት ሀውስ ዋና የስትራቴጂ ቀራጭ ከነበሩትና የቀድሞ የብሔርተኛና ወግ አጥባቂ አመለካከት የሚሰብክ ተደርጎ በስፋት የሚታየው የዜና አውታር የብሬት ፓርት ኒውስ ዋና ኃላፊ ስቲቭ ባነን ጋር ያላቸውን ግንኙነት አንስተው ጥያቄ አቅርበውላቸዋል። ፓክና ባነን የኢራቁን ጦርነትና የኒውክሌር ኃይልን የሚመረምሩ ዘጋቢ ፊልሞች አብረው አዘጋጅተዋል። ጋዜጠኞችን ከፖለቲካ ተጽዕኖ እንዴት ይከላከላሉ ሲሉ ሴኔተር ሜኔንዴዝ ለጩ ተሿሚው ጥያቄ አቅርበዋል። እምቢ አይሆንም ማለት ይችላሉ ይመስለኛል። ከአሁን ቀደም እምቢ ብያለሁ። የጋዜጠኝነትን ጉዳይ በተመለከተ የተነሱ ስጋቶች የተፈቱ ቢሆንም የማይክል ፓክ እጩነት መጽደቅ ሂደት ዝርዝር የጀርባ ታሪክ ፍተሻና የሴኔቱን የሹመት ማጽደቂያ ውሳኔ ተራ የሚጠብቁ ሌሎችም እጩዎች በመኖራቸው ጊዜ መውሰዱ የሚቀር አይደለም። ቆንጅትን ለዘገባዋ እናመሰግናለን። ላለፉት ሶስት ወራት በነቀምቴ ኩምሳ ሞረዳ ቤተ መንግስት ታስረው የሚገኙ ግለሰቦች እስካሁን ፍርድ ቤት አለመቅረባቸው እንዳሳሰባቸው ከቤተሰቦቻቸው መካከል አንዳንዶቹ ለቪኦኤ ገልጸዋል። ከታሳሪዎች መካከልም ምግብና ውሃ ባለማግኘታችን ለእንግልትና ለበሽታ እየተጋለጥን ነው ብለዋል። ትላንት ጥቂት ታሳሪዎች የተለቀቁ ሲሆን አስተያየታቸውን ከመስጠት ግን እንደተቆጠቡ ተናግረዋል። የከተማው ባለሥልጣናት ተጠይቀው መልስ ከመስጠት ተቆጥበዋል። የክልሉ ፖሊስ ኮሚሽነር አቶ ከፍ ያለው ተፈራ ግለሰቦቹ በምዕራብ ኦሮሚያ ይንቀሳቀሳል ካሉትና ሽፍታ ሲሉ ከጠሩት ቡድን ጋር ግንኙነት አላቸው በሚል ጥርጣሬ መያዛቸውን ለቪዮ ገልጸዋል። ናኮር መልካ ተጨመሪያለው በነቀምቴ ኩምሳ ሞሮዳ ቤተመንግስት ውስጥ በማዘዣ ማዕከሉ ተይዘው ከታሰሩ ሶስት ወራት ከሁለት ሳምንታት እንዳለፋቸው ይናገራሉ። አንድ እዛው እስር ቤት ውስጥ ሳሉ አገኘውት ባሉት ሞባይል ስልክ ያናገርኳቸው ሰው እስካሁን ፍርድ ቤት እንዳልቀረቡና ቀርቦ የጠይቃቸውም የመንግስት አካል እንደሌለ ገልጸዋል። ይህ ደግሞ በመደበኛው የፍርድ ሂደት በ48 ሰዓት ወይም መደበኛ ባልሆነ ሁኔታ በሁለት ሳምንት ውስጥ ዳኛ ፊት የመቅረብ መብታቸውን እንደተጋፋባቸው አመልክተዋል። ከሁሉም በላይ ችግር ሆነ ብኝ የሚሉትን እንዲያብራርተዋል። ደሞዝ ከተቋረጠብን ሶስት ወር ሆኖናል። ባለቤቶቻችን ለልጆቻችን የሚያበሉት አጥተዋል። ለትምህርት ቤት ደብተር አልተገዛላቸውም። ክፍያም ባለመፈጸሙ ያልተመዘገቡ ተማሪዎችም አሉ። በገንዘብ እጥረት ምክንያት ምግብ ስለማይመጣልን አንድ እንጀራ ሲመጣ እንኳ ለአስር እንቋደሳለን ከዚህ ደግሞ የሚቀርብልን ምግብ የለም። መንግስት ይልቀቀን ወይም ደግሞ የተሻለ አገልግሎት ወዳለበት እስር ቤት ይውሰደን። እዚህ እንዲሁ እየተንገላታን ነው ብሏል። ባለቤታቸው ከታሰሩ ሶስት ወራት እንዳለፋቸው የሚናገሩና ለደህንነቴም ስለምሰጋ ስሜን አልጠቅስም ያሉ ግለሰብ በበኩላቸው የባለቤታቸው ደመወዝ ከቆመ ወራት በማለፋቸው ምግብ ለመውሰድና ልጆቻቸውንም ለማኖር ችግር እንደገጠማቸው ተናግረዋል። መንግስት እንዲያደርግላቸው የሚፈልጉትንም ገልጸዋል። ባለቤቴ ወይም ማንኛውም ሰው መንግስት በጠረጠረው አባቶር ወይም ደግሞ ኦነግሸኔ ከሚባሉ ኃይሎች ጋር ግንኙነት ካላቸው በአንድ ወይም ሁለት ሰው ምክንያት ብዙ ሰዎች ከሚንገላቱ ተጨባጭ ማስረጃ የተገኘበት በሕግ ተጠይቆ ንጹሕ የሆነው ቢለቀቅ የተሻለ ይመስለኛል። ከኩምሳ ሞሮዳ ቤተ መንግስት ትናንት ከሰዓት በኋላ በዋስ መለቀቃቸውን የነገሩኝ አንድ ስማቸውን መናገር የማይፈልጉ ሌላ ግለሰብ ለምን እንደታሰርኩም ሆነ እንደተፈታው አላውቅም ብለዋል። ታስረው የሚገኙትንም ሆነ የተፈቱ ሰዎችን ቁጥር በተመለከተ መረጃ ለማግኘት ያደረኩት ጥረት አልተሳካም። በታሰሩ ሰዎች ጉዳይ ላይ ማብራሪያ እንዲሰጡኝ የእጅ ስልካቸው ላይ በተደጋጋሚ ደዊ ሰውዬ የጠየኳቸው የከተማው ከንቲባ አቶ በድአሳ ጅንፌሳ በመሰል ጉዳዮች ላይ መናገር የሚችለው የማዘዣ ማዕከሉ እንደሆነ ገልጸው እሳቸው ምንም አይነት አስተያየት እንደማይሰጡኝ ነግረውኛል። የከተማው ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ተሾመ ገነቲ መልስ እንደሚሰጡኝ ቃል ገብተው ከቀጠሩኝ በኋላ በተደጋጋሚ ብደውልላቸውም ስልካቸውን አላነሱልኝም። የምዕራብ ኦሮሚያ ማዘዣ ማዕከል ኃላፊን ለማግኘት ያደረግኩት ጥረት አልተሳካም። ወደ ሌሎችም የመንግስት ስራ ኃላፊዎች ደውዬ ባላገኛቸው በነቀምቴ ውስጥ ስለታሰሩ ሰዎች የኦሮሚያ ክልል ፖሊስ ኮሚሽነር ከፍያሉ ተፈራ ለባልደረባዬ ሙክታር ጀማል ተከታዩን ብለውታል። ታማ ጎዲናሌን ሊጣፊ ኬበባ ኦሮሚያ ኬሰት ኦላንቱማ ሴራ ጉቱማ ጉቱት ከበቺ ሱዳን ወልቀበቴ በምዕራብና ደቡብ ምስራቅ ኦሮሚያ የህግ በላይነት ማስከበር ላይ በተሰራው ስራ ትልቅ ውጤት ተገኝቷል። አልፎ አልፎ ግን የጸጥታ ችግሮች አሉ። ከዚህም ጋር ተያይዞ ተሳትፎ ያላቸውና በተለይ ጫካ ውስጥ ታጥቆ ከሚንቀሳቀሰው ቡድን ጋር ተያያዥነት አላቸው ተብሎ የተጠረጠሩ ሰዎች ተለይተው ይያዛሉ። እነዚህ ግለሰቦች ጉዳያቸው እስኪጣራ የሚያዙ ይሆናል። የታሰሩት ሰዎች ቁጥራቸው ይህን ያህል ነው ብለው ከመግለጽ የተቆጠቡት ኮሚሽነሩ በሌሎችም የኦሮሚያ አካባቢዎች በተመሳሳይ ምክንያት ቁጥጥር ስር ውለው ጉዳያቸው እየተጣራ የሚገኙ ተጠርጣሪዎች እንዳሉ አመልክተዋል። ፍርድ ቤት ለምን አልቀረቡም ተብለው ጠየቁትም ሲመልሱ ስልጠናና ታድሶ ወስደው ወደ ኅብረተሰቡ የሚመለሱ በመሆናቸው ነው ብለዋል። ለአሜሪካ ድምፅ ናኮር መልካ ታምቦ ናኮርን እናመሰግናለን። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች ከአሜሪካ ድምፅ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈውን የአርብ ምሽት ፕሮግራማችንን ነው እያዳመጣችሁ ያላችሁት። እንደገና ላስታውስ ና 94 ነጥብ 3 ኤፍኤም አህዱ ሬዲዮ ላይም ባላችሁበት ቦታ ታገኙናላችሁ። አዳምጡ፣ አብራችሁ እንድታመሹ እንጋብዛለን። አሁን ቀዳሚው የሚቀጥለው ዘገባ ወደ ባህር ዳር ይወስደናል የምሁራን አሻራ ያላረፈበት የምርምር አበርክቶ የማይታይበት የሀገር ግንባታ የተሟላ አይሆንም ሲሉ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ተናገሩ። የአማራ ክልል የምሁራን መማክርት ጉባኤ ፕሬዚደንት ዶክተር ገበያው ጥሩነት በበኩላቸው በፖለቲካ ድርጅቶችና በፖለቲካ አንቂዎች የሚታየው መገፋፋት በሕዝብ ውስጥ ያልተገባ የልዩነት ስጋት እየፈጠረ ነው ብለዋል። የአማራ ክልል የምሁራን መማክርት ጉባኤ ዛሬ በባህር ዳር ከተማ ተጀምሯል። አስቴር ምስጋናው ያጠናቀረችው ዘገባ ቀጥሎ ይቀርባል። ምክትል ጠቅላይ ሚኒስትር ደመቀ መኮንን ሁለተኛውን የአማራ ክልል የምሁራን መማክርት ጉባኤ ዛሬ በንግግር ሲከፍቱ ከዚህ ቀደም ከምሁራን ጋር ተቀራርበው መስራት ባለመቻላቸው ብዙ ዋጋ እንዳስከፈላቸው ተናግረው፣ አሁንም ቢሆን የምሁራንን እርዳታ የሚሹ የተከማቹ የቤት ስራዎች ስላሉ በጥበብ ችግሮችን እንድናልፍ እድሉን በጋራ እንጠቀም ሲሉ ተደምጠዋል። ተቀራርበን መስራት ባለመቻላችን የተከማቹ የቤት ስራዎችን በቀጣይ ጉዞ ሊገጥመን የሚችሉ ክልል አቀፍና ሀገር አቀፍ ፈተናዎችን በጥበብ የማለፍ እድሎችን በጋራ መጠቀም የሚችልበት ከፍተኛ ወቅት ላይ እንገኛለን። በሀሳቡ ግዝፈትና በችሮታው ልቀት ወደሚለካበትና ወደሚከበርበት አሰራር የሚያሸጋግረንን የአስተሳሰብ ድልድይ በመስራት የጥበብ መንበሩንም ልታጠናክሩት ይገባል። ለህዝባችሁ የምታበረክቱትን አስተዋጽኦ እንደ ውለት አሳት ቆጥሩ፣ የሙያ ኃላፊነታችሁን የምትወጥበት ጥሩ አጋጣሚ መሆኑን ልትገነዘቡ ይገባል ነው ያሉት። የምሁራን አሻራ ያላረፈበትና የምርምር አበርክቶ የማይታይበት የሀገር ግንባታ ሆነ ሁለንተናዊ የብልጽግና ጉዞ በማንኛውም መለኪያ የተሟላ እንደማይሆን እንገነዘባለን። የአማራ ክልል የምሁራን መማክርት ጉባኤ የተመሰረተው ባለፈው አመት ነበር። መማክርቱ በአንድ አመት ጉዞ በፖሊሲና ስትራቴጂክ የሳ በመልካም አስተዳደርና ፍትህ ግንባታ በሀብት ፈጠራና ትግበራ፣ በጥቅሉ በሰባት ዘርፎች ተዋቅሮ የሙያ ድጋፍና አገልግሎት መስጠቱን ነው የአማራ ክልል የምሁራን መማክርት ጉባኤ ፕሬዚዳንት ዶክተር ገበያው ጥሩነህ የተናገሩት። ግን አሉ። ዶክተር ገበያው የአማራ ህዝብ የደረሰበትን ኢኮኖሚያዊና ፖለቲካዊ ችግሮችን ለመፍታት ምሁራኑ የሚጠበቅባቸው ሚና እንዳይወጡ እንቅፋት የሆነው በክልሉ ክልሉ የሰከነ ፖለቲካና የሰለጠነ የፖለቲካ ምህዳር አለመኖሩ ነው። አሁን ያለው ሁኔታ ደግሞ በፖለቲካ ድርጅቶችና በፖለቲካ አንቂዎች መካከል ከመተባበር ይልቅ መገፋፋት እየታየ በመሆኑ በህዝቡ ዘንድ ስጋት ፈጥሯል ብለዋል። ምሁራን የሚጠበቅባቸውን ሚና መወጣት የሚችሉት ግን የሰከነ እና የሰለጠነ የፖለቲካ ምህዳር ሲኖር ብቻ ነው። የፖለቲካ አውዳችንን ስንመለከት ደግሞ ምቹ ለመባል ብዙ ይቀረዋል። የክልሉን ህዝቦችና ተወላጆች መብትና እኩል ተጠቃሚነት ለማስከበር በፖለቲካ ፓርቲ ተደራጅተው የሚንቀሳቀሱ የተለያዩ የፖለቲካ ድርጅቶች የጋራ አቋም ይዞ ከመታገል ይልቅ በመንገዳቸውና በስልቶቻቸው ልዩነት ምክንያት ዓላማቸውን የሳተ እስኪመስል ድረስ መገፋፋትን እናስተውላለን። ይህ መገፋፋት በፖለቲካ አንቂዎቻችን በኩልም ይስተዋላል። በፖለቲካ ድርጅቶች እና አንቂዎች የሚታየው መገፋፋት ወደ ደጋፊዎቻቸው እና ተከታዮቻቸው በመዛመት ህዝቡ ውስጥ ያልተገባ የልዩነት ስጋት እንዲፈጠር እያደረገ ይገኛል። የምሁራን መማክርት ጉባኤው የአማራ ክልል ህዝቦች እና ተወላጆች ጥያቄዎች የሚፈቱት በተባበረ ክንድ እንጂ እርስ በርስ በመገፋፋት አይደለም ብሎ በጽኑ ከማመኑም ባሻገር የሚታዩት መገፋፋቶች የህዝባችንን ታሪክና ስለ ልቡና የማይመጡንም ብሎ በእጅጉ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ በበኩላቸው መገፋፋቱን አቁመን ብንሰራ ህዝባችን ካለበት ውስብስብ ችግር እናወጣለን ሲሉ ተናግረዋል። ለጥቂት ጊዜ ወገባችንን አስረን ብንሰራ በቀላሉ ድህነትን እናሸንፋለን። ወሬውን አቁመን፣ መገፈታተሩን ትተን፣ መወራወሩን አብቅተን፣ ሁላችንም የህዝባችንን ችግር ለመፍታት ትንሽ ጎንበስ ብንል ተአምር እንሰራለን። ዛሬ የተጀመረው የአማራ ክልል መማክርት ጉባኤ ለሶስት ቀናት ያህል የሚካሄድ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባዋ እናመሰግናለን። የሚቀጥለው ዘገባ ደግሞ ወደ መቀሌ የሚወስደን ነው። የጤና ዘገባ ነው። ትግራይ ውስጥ በጤና ተቋም ውስጥ የሚወልዱ እናቶች ቁጥር እየጨመረ መሆኑን የተመለከተ ዘገባ ሙሉጌታ አጽብሃ ከመቀሌ አስተላልፏል። በትግራይ ክልል ሓውዜን ወረዳ ደብረ ህይወት ቀበሌ ነዋሪ የሆኑት ወይዘሮ ካሳ ሓየሎም በአካባቢያቸው ካሁን በፊት እርጉዝ እናቶች በቤት ይወልዱ እንደነበር ይገልጻሉ። እሳቸው ሁሉንም ልጆቻቸው በቤት ያለ ባለሙያ ድጋፍ እንደወለዷቸው ተናግሯል። ከቅርብ ዓመታት ወዲህ በአካባቢያቸው በባለሙያዎች በሚሰጥ አስተምህሮ ምክንያት እናቶች በጤና ተቋማት በሰለጠኑ ባለሙያዎች እየወለዱ ናቸው ብለዋል። አንዲት እርጉዝ እናት አንዲት እርጉዝ እናት ከእኛ መካከል ካለች ገንፎ ሰርተን እየተጫወተን ስለ እርግዝናዋና እናወራለን። ደስ እንዲላት በደስታም እንድትወልድ ነው። እንደዛም እናረገው። ጤና ባለሙያዎች እንደሚነግሩንም በእርግዝና ወቅት አራት ጊዜ ምርመራ ማድረግ እንዳለባት እናስታውሳታለን። በንጽህናም በጤና ተቋም መውለድ ጥሩ ነው። ለመውለድ ስትቃረብም ወደ ጤና ተቋም በመሄድ እዛ እንድትወልድ ይደረጋል፣ ነው ያሉት። በ2011 እርጉዝ የነበሩ ሁለት ልጆቻቸውን በጤና ተቋማት እንደወለዱም ተናግሯል። በአካባቢያቸው እርጉዝ እናቶች የተመጣጠነ ምግብ እንዲመገቡ በባለሙያዎች ትምህርት ይሰጣል ብለዋል ወይዘሮ ካሳም ፍራፍሬ ኣብዚሓ ክትበልዕ ኣለዋ ነብሰ ፁር ከሌላ ጊዜ በተለየ ብዛቱን የጨመረ ምግብ መመገብ አለባት። ከተለያዩ አይነት ምግቦች አትክልት ጨምሮ እንድትመገብ ይመክሩናል ይህ ለእናትና ህፃኑ ጥቅም አለው። ከወሊድ በኋላም እናት የህክምና ክትትል ማድረግ አለባት የሚል በባለሙያዎች የሚሰጥ ምክር ተግባራዊ ለማድረግ ጥረት ይደረጋል ነው ያሉት። ወይዘሮ ኪዳን አብርሃ የተባሉ የቀበሌው ነዋሪ በበኩላቸው እሳቸውም ሌሎች የአካባቢ ነዋሪዎች በጤና ተቋማት ባለመውለዳቸው የጤና ችግር ያጋጥመን ነበር ብለዋል። በጤና ተቋም መውለድ ልማድ እየሆነ ከመጣ በኋላ ግን ልጃቸውም ከሁለት ዓመት በፊት በባለሙያ ታግዛ በጤና ተቋም መውለዷን ገልጸዋል። ባለሙያዎች በጤና ተቋማት እናቶች እንዲወልዱ ከማገዝ በተጨማሪ የግልና የአካባቢ ንጽህና እንድንጠብቅ ያግዙናል ብለዋል። ለና ለቆሻሻ የሚሆን ቦታም ቆፍረን አዘጋጅተናል። ንጽህናችንም እንጠብቃለን። የግል ሊሆን የአካባቢ ንጽህና ለመጠበቅ እንሰራለን። ልብሳችን፣ ጸጉራችን፣ ጥፍራችንም በንጽህና እንይዛለን። የእንስሳትና የሰዎች መኖሪያም ለይተን ነው የምኖረው። በልማት ቡድናችን ሰላሳ ሴቶች አሉን። እርስ በራሳችን እንደጋግፋለን። ሁላችንም ባዮጋዝ ተጠቃሚዎች ነን ነው ያሉት ባለፉት አምስት ዓመታት በደብረ ህይወት ቀበሌ ሁሉም እርጉዝ እናቶች በጤና ተቋም በባለሙያ ታግዘው ወልደዋል። ከቀበሌው የተገኘ መረጃ እንደሚያሳየው ባለፉት አምስት ዓመታት 445 እናቶች በባለሙያ ታግዘው ወልደዋል። ቅዱሳን ብርሃነ በቀበሌው የጤና ኤክስቴንሽን ባለሙያ ነች። ወሊድ ጣቢያ ወሊድ ማለት ስለ ወሊድ ስናይ እስካሁን በቀበሌያችን በቤት መውለድ ዜሮ ነው። ይህም ሴቶች ተደራጅተው ስለሰሩት ነው። ይህ በጋራ ስለተሰራ ነው። በተከታታይ አምስት ዓመታት ሁሉም እናቶች በጤና ተቋም እንዲወልዱ የተደረገ ያደረገው ነው ያለችው። በሐውዜን ወረዳ በ2011 ዓ ም 2831 እናቶች በጤና ተቋም እንደወለዱና 19 እናቶች ደግሞ በቤታቸው ወልደዋል። በዚህም የሁለት እናቶች ህይወት ማለፉ ከወረዳው ጤና ጽህፈት ቤት የተገኘ መረጃ ያመላክታል። በቤት ውስጥ መውለድ ባለሙያዎች እንደሚገልጹት በእናቶች ላይ የደም መፍሰስ፣ ኢንፌክሽን፣ ፌስቱላ እንዲሁም የመውለድ ሂደቱ እንዲዘገይ ያደርጋል። በህፃናት ላይ ደግሞ ትንፋሽ መታፈን፣ ኢንፌክሽንና በእትብት ደግሞ ደም መፍሰስ ያስከትላል። በትግራይ ክልል በየአመቱ በጤና ተቋማት የሚወልዱ እናቶች ቁጥር እየጨመረ መሆኑን ነው በክልሉ ጤና ቢሮም የእናቶችና ህጻናት ጤና አስተባባሪ አቶ ገብረ ሀዋርያ ገብረ ክርስቶስ ይናገራሉ። ህብረተሰቡ የጤና ትካር የጤና ጣቢያ፣ ሆስፒታል ያሉ የመውለድ አሁን እውቀቱም ጨምረዋል እና በተለያዩ ወረዳዎች ቤት የሚወሉ አይታወቅም ነበር። አሁን ግን እየተዋቁ ነው እና ቶሎ ነው የሚገኙ ህብረተሰቡ ስለሚያውቀው፣ የሞተች እናት ካለች ወዲያው ነው ሪፖርት የሚያደርገው እና ለውጡ ያው የግንዛቤ ህብረተሰቡን በጤና ተቋማት የመውላድ ነው እየጨመረ ያለው ማለት ነው። ሌላው ደግሞ የትራንስፖርት ችግር ያለባቸው የተለያዩ ጤና ጣቢያዎች የእናቶች ማቆያ ህንጻ ተሰርቶ በዛ ሩቅ ያላቸው እዛ መጥቶ እንዲቆዩና ከመጀመረባቸው በዚህ የሚቆዩበት ያው ስልሰና ያለው ማለት ነው። መኖሪያ ቤታቸው ከጤና ተቋማት እርቀው የሚገኙ እርጉዝ እናቶች በጤና ተቋም ማረፊያ በማዘጋጀት ቀድመው መጥተው ለመውለድ የማዘጋጀት ስራ እንደሚፈጸምም ገልጿል። ሰባ ሶስት በመቶ ነፍሰ ጡር እናቶች በሁለት ሺ አስራ አንድ ዓመተ ምህረት በጤና ተቋማት መውለዳቸው እንዲሁም በወሊድ ምክንያት መቶ ሀምሳ ዘጠኝ እናቶች ሕይወታቸውን ማለፉ ገልጸዋል። የእናቶች ሞት ስናየው ደግሞ መቶ ሀምሳ ዘጠኝ እናቶች በሁለት ሺ አስራ አንድ በተለያየ ምክንያቶች ሞተዋል። በመንገድ፣ በጤና ሳቢያ፣ በሆስፒታል ጭምራ። ስለዚህ እነዚህ ነው የሚመስልበት ቁጥሩ ስንመለከት ማለት ነው። በቀጣይ የእናቶች ሞት ለመቀነስና በጤና ተቋማት የመውለድ ባህል በበለጠ ለማሳደግ እንሰራለንም ብለዋል። ለአሜሪካ ድምፅ ሙልጌታ ጽቡሀ መቀለም። ሙሉ ጌታ ለዘገባው እናመሰግናለን። ኬንያ በታሪኳ የመጀመሪያውን ድፍድፍ ዘይት ለዓለም ገበያ አቅርባለች። ናይሮቢ የ12 ሚሊዮን ዶላር ዋጋ ያለው ዘይት ለውጭ ንግድ ያቀረበችው ቸም ቻይና ከሚባለው ቻይና ቴሌኮም ቻይና ኩባንያ ጋር በገባው ውል መሰረት ነው። በሌላ በኩል ግን የቻይና ኩባንያ ጨረታውን እንዴት እንዳሸነፈ እና ከንግዱ አገሪቷ ምን ያህል የውጭ ምንዛሬ እንደምታገኝ በግልጽ እንዲቀመጥ የኬንያ የሲቪል ማኅበራት እየጠየቁ ናቸው። ሪፖርተራችን መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ አለ። ኤደን በቀለ ታቀርበዋለች። ከዓመታት ፍለጋ ልማትና ጥረት በኋላ ኬንያ የመጀመሪያውን የድፍድፍ ዘይት አቅርቦት ወደ ውጭ የላከችው ባለፈው ወር ነበር። ምንም እንኳን አገሪቱ ከዘይት አውጭና ላኪ የሀገሮች ጎራ መቀላቀሏ አስደሳች ቢሆንም የሀገሪቱ ሲቪል ማኅበራት ግን ደስተኛ ያልሆኑበት አካባቢ አለ። መንግሥታቸው ከቻይና ጋር የገባበትን ሽያጭ ድርድርና ውል በሚስጥር ይዘዋል ሲሉ ይከሳሉ። በዘይትና ጋዝ ጉዳዮች ላይ የሚሰራው የኬንያ የዘይትና ጋዝ ተሟጋች ሲቪል ማኅበር መድረክ አስተባባሪ የሆኑት ቻርለስ ዋንጉሁ አገሪቷ ከተፈጥሮ ሀብቷ የሚገባትን ጥቅም ስለማግኘቷ ማረጋገጥ እንደሚፈልጉ ተናግረዋል። በዚህ ዘርፍ ውስጥ ትልቁ ችግር የግልጽነት ጉዳይ ነው። ሚኒስቴር መስሪያ ቤቱ ጨረታው ህጋዊ አካሄድ ነበረው እያለ ነው። ነገር ግን እኛ ምንም ሰነድ አላየንም። ለምሳሌ የቻይናው ቼም ቻይና ሲወዳደር ጨረታው ውስጥ የገቡ ሌሎች ኩባንያዎች እነማን እንደሆኑ፣ ምን እንዳቀረቡ አናውቅም። ስለዚህም መንግስት ትክክለኛውን ነገር መርጧል እንድል የሚያስችለኝ ግልጽ የሆነ የጨረታ ሂደት አልነበርም። የኬንያ የዘይት አስተዳደር መስሪያ ቤት ኃላፊ አንድሪው ካሙኡ፣ ግን መንግስት ዘይቱን ማን እንደገዛውና ስንት እንደሸጠው መናገሩ ብቻ በቂ ነው ይላሉ። ይሄ ትክክለኛ አስተያየት አይደለም ማን እንደገዛው ምን ያህል እንደገዛውና ምን ያህል ዘይት እንደተሸጠ አሳውቀናል። ከዚህ በላይ ምን ትፈልጋላችሁ? ሰዎች ብዙ አይነት ስጋቶች አሏቸው። እኔ ግን እዛ ውስጥ መግባት አልሻም። ዋንጉሁ በበኩላቸው ቻይና የኬንያን ዘይት የምትገዛ ብቸኛ ሀገር እንዳትሆንም ስጋት አላቸው ቻ በመሰረተ ልማት ስም ከቻይና የወሰድነው ብዙ ብድር አለብን። ስለዚህም ዘይታችን ወደ ቻይና ሲላክ መጠየቅ አለብን። ምናልባትም አገራችን ለአገልግሎቱ የወሰደችውን ብድር መክፈል አቅቷት የማያዋጣ ስምምነት ውስጥ ገብታም ሊሆን ይችላል። የዘይትና ጋዝ ባለሙያዋ ሄሌን አደጊም ኬንያ የሕዝብን ሀብት የመጠበቅ መልካም ታሪክ እንደሌላት ትናገራለች። ዘ ሳይድ አይ ዉልድ ቢ ወሪድ አባውት ኢዝ ቢኮዝ ኦፍ ዘ ሂስትሪ ዊ ሃቭ ኢን ኬንያ እኔን የሚያሳስበኝ ከታሪክ ደጋግመን እንዳየነው እኛ ኬንያውያን የተፈጥሮ ሀብታችንን የማባከን ልምድ አለን። ባለፉት ሁለትና ሶስት ዓመታት ያየነው ብዛት ያለው የሀገሪቱ ገንዘብ እየተመዘበረ ወደ ሁለት ኩባንያዎች ኪስ ሲገባ ነው። ኬንያ አሁን እያመረተችው ያለችው በቀን ሁለት ሺህ በርሜል ዘይት ቢሆንም በመጪዎቹ አምስት ዓመታት ውስጥ ያ መጠን ወደ መቶ ሺህ በርሜል ሊያሻቅብ እንደሚችል ቱሎ የሚባል የዘይት ፍለጋና ልማት ኩባንያ ባለፈው ወር አስታውቋል። ኤደንን ለዘገባ እናመሰግናለን። የሚከተለው ዘገባ ደግሞ ወደ ድሬዳዋ የሚወስደን ነው። በድሬዳዋ በሶስት ቀበሌዎች የሚኖሩና በጣም ዝቅተኛ በሆነ የኑሮ ደረጃ ላይ የሚገኙ ከ15000 በላይ ነዋሪዎች ከያዝነው ወር ጀምሮ የምግብ ዋስትና ተጠቃሚ መሆን ይጀምራሉ። ይህም በድሬዳዋ በሁሉም ቀበሌዎች የከተማ ምግብ ዋስትና ተጠቃሚዎችን ቁጥር ወደ 44000 ገደማ ያሳድጋል። የከተማ ምግብ ዋስትና ተጠቃሚዎች በከተማ ጽዳት፣ የተፋሰስ ልማትና መሰል ስራዎች እየተሰማሩ ክፍያ የሚሰጣቸው ሲሆኑ፣ ምንም መስራት የማይችሉ ደግሞ ቀጥታ ወርሃዊ የገንዘብ ድጋፍ የሚያገኙበት መርሃ ግብር ነው። በሶስተኛ ዙር የመርሃ ግብሩ ተሳታፊዎች የሆነውን የተከታተለው አዲስ ቸኮል ተጨማሪ ይዟል። በሀገር አቀፍ ደረጃ ከ2009 ዓ.ም ጀምሮ በተመረጡ ከተሞች ላይ እየተገበረ የሚገኘው የከተማ ነዋሪዎች የምግብ ዋስትና ፕሮግራም በድሬዳዋ ሶስተኛ ዙር ተጠቃሚዎች ልየታ ትላንትና ተከናውኗል። ምክትል ከንቲባ አቶ አህመድ መሐመድ ቡ በተገኙበት በተካሄደው በዚህ ፕሮግራም ከሶስት ቀበሌዎች የተመረጡ 15610 የከተማ ነዋሪዎች የመርሃ ግብሩ ተጠቃሚ እንደሚሆኑ ይፋ ተደርጓል። በድሬዳዋ አስተዳደር የስራ ዕድል ፈጠራና የምግብ ዋስትና ኤጀንሲ ዳይሬክተር የሆኑት አቶ ማርቆስ ባዩ ስለ ከተማ የምግብ ዋስትናው ምንነት በማስረዳት ይጀምራሉ። የከተማ ሴፍቲኔት ፕሮግራም ከአሁን በፊት በሀገር አቀፍ ደረጃ ያለውን አለውን የህብረተሰብ ክፍል በገጠር የኑሮ ውድነትን እና ኋላ ቀርነትን ለመቅረፍ በገጠር የሴፍቲኔት ፕሮግራም እንደነበረ ይታወቃል። የምግብ ዋስትና ችግር ያለባቸው የድሃ ድሃ የሚባሉ የህብረተሰብ ክፍሎች ኑሯቸውን በዘላቂነት ለመምራት የተለያዩ ችግሮች ያሉባቸው የተለያዩ ፖሊሲና ስትራቴጂዎች ተነድፈው ገጠር ላይ ሲሰራበት ነው የቆየውና ከተማ ላይ ያለውን የምግብ ዋስትና ለማረጋገጥ የሚያስችል ፖሊሲና ስትራቴጂ ግን ባለመኖሩ ምክንያት ከተማ ላይ ያለው በተለይ ዝቅተኛ ህብረተሰብ ክፍል ፋቲሀ የሚባለው ርእሰ ክፍል ከፍተኛ የሆኑ ችግሮች ማህበራዊና ኢኮኖሚያዊ ችግሮች የነበሩባቸው ነው የነበረው። ና ስለዚህ እሱን ለመቅረፍ የከተማ ልማት ፖሊሲ ና የማህበራዊ ጥበቃ ፖሊሲ መነሻ በማድረግ የከተሞች የምግብ ዋስትና ስትራቴጂ ተቀርጾ ከስትራተጂው በመነጨ ፕሮግራሞች ተዘጋጅቶ ወደ ትግበራ እንዲገባ አቅጣጫ የተሰጠበት ሁኔታ ነው የነበረው። በዓለም ባንክ ና በኢትዮጵያ መንግስት የሚደገፈው ይህ ፕሮግራም በድሬዷ ከ2009 ዓ ም ጀምሮ ተግባራዊ መደረግ የጀመረ ሲሆን በዚሁ አመትም 14 ሺ ነዋሪዎች ምራግብሩ ተጠቃሚ ሆነው ነበር። በሁለተኛው ዙርም እንዲሁ 14 ሺ ተጠቃሚዎች ታቅፈዋል። ከተጠቃሚዎች መካከል አብዛኞቹ መስራት የሚችሉ ነዋሪዎች በከተማ ጽዳት፣ ተፋሰስ ስራና የመሳሰሉት ዘርፎች የተሳተፉ ወራዊ ክፍያ የሚያገኙ ሲሆኑ የአካል ጉዳት ወይም የጠናክል ያለባቸውና በእድሜ የገፉ ከሆኑ ግን ወደ ስራ ለሚገቡ ሰዎች ስለሚደረገው ድጋፍም አቶ ማርቆስ እንዲህ ይላሉ። ከዚህ እንደ ኤጀንሲ ወይም ደግሞ እንደ መንግስት የምናደርገው የሰሩበትን ክፍያ መክፈል መቻል አለብን። እንከፍላለን እሱም በወቅቱ። ከዛ ውጭ ግን ለስራ የሚያስፈልጓቸው አልባሳት ማለት ነው ሙሉ ልብስ፣ ጋወን፣ ቱታ፣ ጫማ የሚያስፈልጋቸውን የእጅ ጓንት እና የአፍንጫ የአቧራ መከላከያ ማለት ነው፣ እሱን እናረጋለን። ለስራ የሚያስፈልጉ ሴፍቲ ማቴሪያሎች ማለት ነው። ሌላ ደግሞ የእጅ መሳሪያዎች የሚሰሩበት ማለት ነው፣ እንደ ዶማ፣ ካፋ፣ መጥረጊያ፣ ጋሪ፣ የእጅ ጋሪ፣ ማዳበሪያ ቆሻሻ የሚሰበሰብበት። እነኚህ ኤኒ ለስራ የሚያስፈልጉ ማቴሪያሎች እንደ መንግስት ወይም ደግሞ ኤጀንሲው የሚያቀርብ ነው የሚሆነው። ከዛ ውጭ ግን ሙያዊ ድጋፍ ይደረግላቸዋል፣ የስራ ስብሪት ላይ በስራ አካባቢ ላይ የሚገጥሙ ችግሮችን እነሱን እየፈቱ የሚሄድ በክፍያ በኩል መጀመሪያ ዓመት ላይ 1500 ብር በሁለተኛ ዓመታቸው ላይ እንዲሁም በሶስተኛ ዓመት ላይ ዘጠኝ መቶ ብር በወር እየተከፈላቸው የፕሮግራሙ ጥገኝነታቸው እየቀነሰ እንዲሄድና ከድጋፍ ምራግብር ውጭ እንዲሆኑ ይደረጋል። ሆኖም ይህ ከመሆኑ በፊት ሌሎች ድጋፎች እንደሚደረግላቸውና ራሳቸው እንዲችሉ እንደሚደረጉ አቶ ማርቆስ ይናገራሉ። እንግዲህ በዚህ ሂደት ውስጥ ፕሮግራሙን ሲጀምሩ ጀምሮ ግንዛቤ እየተፈጠረላቸው ነው የሚሄዱት። እዛ ፕሮግራም ውስጥ መቆየት እንደማይችሉ በሶስት ዓመት ግራጆች እንደሚያደርጉ ይታወቃል። በዛ ሂደት ውስጥ በተለይ ሶስተኛ ዓመት ላይ እየወጡ ሲሄዱ የህይወት ክህሎት ስልጠና እንዲያገኙ ማለት ነው ይደረጋል። ቢዝነስ ፕላን ያዘጋጃሉ ሲያስተካክል ማለት ነው በዋናነት በራሳቸው ያዋጣናል በሚሉት ዘርፍ እሱን መሰረት አድርጎ የስራ እቅድ ይዘጋጃል። በዛ መሰረት የህይወት ክህሎት ስልጠና፣ የኑሮ ማሻሻያ ስልጠናዎች ይሰጣል ማለት ነው። ስለዚህ አሁን ለምሳሌ ቅድም ባልኩት መጀመሪያ ለገቡት 09 ሰባትና አምስት ቀበሌዎች ሶስት ሺ አራት መቶ የሚደርሱት ስልጠናው ተሰጥቷቸዋል ማለት ነው። አሁን ያልኩት ስልጠና ተሰጥቷቸዋል። ከዚህ በኋላ ወደ ዘላቂ ኑሮ መሻሻያ የሚሄዱ ናቸው። ቀሪዎቹ ደግሞ በኢትዮ ጣሊያን ቴክኒክና ሙያ ኮሌጅና በድሬዳዋ ቴክኒክና ሙያ ኮሌጅ በሁለቱ ኮሌጆች እንግዲህ ያው ቁጠበው ቅድም እንዳልኩት እያደረጉ መጥተዋል። በእሱ መሰረት ስልጠናው ተሰጥቷል። መጨረሻ ላይ ሲወጡ ደግሞ ከፕሮግራሙ የታቀደ ወይም ደግሞ ቃል የተገባላቸው አምስት መቶ ዶላር ይሰጣል የሚል ነው። ይህን ሁለቱን አንድ ላይ ቁጠባቸውን እንደገና ይሄኛው የሚለቀቅላቸውን ብር ከዛም ደግሞ እንደ ቢዝነስ ወይም ደግሞ እንደ ስራ እቅዳቸው ተጨማሪ ብድር የሚያስፈልጋቸው ከሆነ እሱን አድርገው ወደ ዘላቂ ኑሮ እንዲወጡ ይደረጋል። በጽዳትና ተፋሰስ ስራዎች እንዲሁም በከተማ ግብርና የተሰማሩት እነ የከተማ ምግብ ዋስትና ተጠቃሚዎች ለከተማ ልማት ያበረክቱ አስተዋጽኦ ግን ከቁጥራቸው አንጻር በቂ ባይሆንም እንደ ጅምር አበረታች ነው ይላሉ አቶ ማርቆስ። በሌላ በኩል ስራ ሳይሰሩ ቀጥተኛ ድጋፍ የሚደረግላቸው የአካል ጉዳት ያለባቸው የጤና እክል ያጋጠማቸው ወይም በእድሜ የገፉ ተረጂዎች ግን በወር የሚደረግላ ያላቸው ድጋፍ 15 ብር ነው። በሀገራችን የምግብ ዋስትና ወይም ሴፍቲኔት ስራ ከተጀመረ በርካታ ዓመታት ቢቆጠሩም የዚህ ፕሮግራም ተጠቃሚዎች ግን በምግብ እህል ራሳቸውን ያልቻሉ የገጠር ነዋሪዎች ብቻ ሆነው ለረዥም ጊዜ ቆይቷል። ከ2009 ዓ ም ጀምሮ ግን መርሃ ግብሩ በተመረጡ የአገሪቱ ከተሞችም ተግባራዊ መሆን ጀምሯል። የፕሮግራሙ የመጀመሪያ ዙር ተጠቃሚዎች የፊታችን ሚያዚያ ከድጋፍ ወጥተው በቆጠቡት ብድርና ከዓለም ባንክ በሚያገኙት የ500 ዶላር ብድር የራሳቸውን ኑሮ ይጀምራሉ። መርሃ ግብሩ ምን ያህል ስኬታማ እንደነበርም እነሱ ላይ በሚታየው ኑሮ ለውጥ የሚታይ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳ አድማጮች አሁን ፕሮግራማችን ከማብቃታችን በፊት ታጫጭር ዜናዎችን እናሰማለን። በአባይ ወንዝ ላይ ተለዋጭ ድልድይ ለማስጀመር የሚያስችል የመሰረተ ድንጋይ ዛሬ በባህር ዳር ከተማ ውስጥ ተተከለ። በሥነ ሥርዓቱ ላይ ተገኝተው ድንጋዩን ያኖሩት ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው። ዚምባብዌ ውስጥ የገቡበት አልታወቀም ተብሎ በሀገሪቱ ዙሪያ የሐኪሞች ተቃውሞ አስነስተው የነበሩት ሐኪም በህይወት መኖራቸው ታወቀ። በመንግስት ኃይሎች ተጠልፈዋል የተባሉት ዶክተር በሐራሬ ሆስፒታል እየታከሙ ናቸው ይላል የዚምባብዌ ፖሊስ እንዳስ እንደገለጸው በዓለም አቀፍ ደረጃ በአየር ንብረት ለውጥ ላይ ተቃውሞ የሚካሄድበት ዕለት ተጀምረዋል። አስተባባሪዎቹ ከአንድ ሚሊዮን በላይ የሚሆኑ ሰዎች እንዲሳተፉበት ይጠበቃል ይላሉ። የዓለም የአየር ንብረት ከሚባለው በላይ እንዲሞቅ ከሚገባው በላይ እንዲሞቅ ምክንያት የሆኑት ሰው ሰራሽ ችግሮችን በመቃወም የሚደረግ ከዚህ ቀደም ያልታየ ብዛት ያለው ሰልፍ እንደሚሆን ተገልጿል። አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ ሰፋ ብሎ የሚቀርብ ወቅታዊ ዘገባ፣ የሙዚቃ ቃና ተነጎዲያ እሁድ ደግሞ ራዲዮ መጽሔት ይጠብቋችኋል። በተጀመረው ዜማ ወደ ትግርኛ ቋንቋ ስርጭት እንሸኛችኋለን። በደህና እደሩ።